ሰላም ለኩርና እከ ኩርና ከዉድ አንበሳ ዘቀጥቀጠ ኩሎን አርሰ ስውሃን ስሳ ኢየሱስ ክርስቶስ ሞገሰዳኔ ዳንኤል ንብ ኢየሱሳ ድረ ተፈጸመ ሱባኤ ሰንበታት ስሳ ለመጻ በመጻት ከተሃት መአበሳ